sport. ጤና ይስጥልኝ አድማጮች እንደምን ቆይታችኋል? ከ56 ሰዓታት በላይ መዝለቅ ያልቻለው የአውሮጳ ሱፐር ሊግ ሙከራ ክሽፈት የአውሮጳ ቡድኖች ላይ ጣጣ አስከትሏል። የማንቸስተር ዩናይትድ ደጋፊዎች ኦልትራፎርድ ውስጥ ተመው በመግባት ተቃውሟቸውን ገልጧል። ትናንት ከሊቨርፑል ጋር የነበረው ግጥሚያም ተሰርዟል። አያክስ አምስተርዳም የውድድር ዘመኑ ሊጠናቀቅ ሶስት ጨዋታዎች እየቀሩት የሆላንድ ኤሬ ዲቪዜ ዋንጫ ማንሳቱን አረጋግጧል። ለሰላሳ አምስተኛ ጊዜ ነው። ለዚህ አይነቱ ድልስ ይበቃል። ሮሜሎ ሉካኩ በበኩሉ ሴሪያው ሳይጠናቀቅ ኢንተር ሚላን ዋንጫ እንዲያነሳ አስችሏል። በስፔን ላ ሊጋ አትሌቲኮ ማድሪድ፣ ሪያል ማድሪድ እና ባርሴሎና አንገት ለአንገት ተያይዟል። ላሊጋው ሊጠናቀቅ አራት ዙር ጨዋታዎች እየቀሩት አራተኛ ደረጃ ላይ የሚገኘው ሴቪያም በቅርብ ርቀት ይከተላል። በጀርመን እግር ኳስ ማኅበር ዋንጫ ግማሽ ፍጻሜ ፉክክር የሁለተኛ ዲቪዚዮኑ ኪልን ቅዳሜ ዕለት አምስት ለዜሮ የረታው ቦሩሲያ ዶርትሙንድ ለፍጻሜው ከላይፕዚግ ጋር ይፋለማል። አብራችሁን ቆዩም። ኦልትራፎርድ ስታዲየም ትናንት የእግር ኳስ ሳይሆን የተቃውሞ ሰልፈኞችን አድማ አስተናግዶ ቆይቷል። የተቆጡ ደጋፊዎቹ ወደ ስታዲየሙ ጥሰው በመግባት በሚንቦለቀው ጢስ መሀል እየዘመሩ ሲፎክሩም ውሏል። የግላሰር ቤተሰብ ከማንቸስተር ዩናይትድ ይውጣ የሚሉና ሌሎች ጥያቄዎችንም አስተጋብቷል። የማንቸስተር ዩናይትድ ደጋፊዎች የግላሰር ቤተሰብ ይውጣ የሚሉ መፈክሮችን ሲያሰሙ ዘመናዊ ችቦዎችን ለኩሰው የማንቸስተር ዩናይትድ ባህላዊ መለያ የሆነውን ቢጫና አረንጓዴ ቀለም በጢስ እንዲቡለቀለቅ አድርጓል። ወደ ስታዲየሙ ሜዳ ከሁለት መቶ የማያንሱ ደጋፊዎች ገብተው ተቃውሟቸውን ሲገልጡ ከውጭ በሺዎች የሚቆጠሩ ድምፃቸውን አሰምቷል። የደጋፊዎቹ ቁጣ ሰበብ ማንቸስተር ዩናይትድን የሚመሩት አሜሪካውያኑ የግላሰር ቤተሰቦች ቡድኑን ለጥቅማቸው ሲሉ ወደማይሆን አቅጣጫ መርተውታል የሚል ነው። በዋናነት ደግሞ ባለፉት ሳምንታት የበርካቶች መነጋገሪያ የነበረው የአውሮፓ ሱፐር ሊግ ምስረታ እቅድ ውስጥ ማንቸስተር ዩናይትድ ተሳታፊ መሆኑ ነው። በእርግጥ ሱፐር ሊጉ ከ56 ሰዓታት በላይ ሳይዘልቅ ተበት ተበታትኗል። ከእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድን ጨምሮ ስድስት ቡድኖች ተሳታፊ ለመሆን ፈቃደኝነታቸውን አሳይተው ነበር። ከበርካታ አቅጣጫ ብርቱ ተቃውሞ ሲከሰት በኋላ ላይ እነሱም ራሳቸውን ከሱፐር ሊጉ አግልለው ሱፐር ሊጉም በእንጭጩ ተቀጭቷል። የአውሮጳ ሱፐር ሊግ የአውሮጳ ጥቂት ግን ደግሞ ምርጥ ቡድኖችን ይዞ ከአውሮጳ የእግር ኳስ ስርዓት በተገነጠለ መልኩ ለመንቀሳቀስ አልሞ ነበር። ብዙዎች በተለይ ደግሞ ደጋፊዎች ጥቂት ለገንዘብ የቆሙ ስግብግ ህዝቦች ለረዥም ጊዜ የዘለቀውን የእግር ኳስ ባህል ሊያዛቡ ነው፣ ዓላማቸው ገንዘብ ብቻ ነው በሚል በጥብቅ ተችቷል። የአውሮፓም ሆነ ዓለም አቀፉ የእግር ኳስ ማህበራት ይመሰረታል ተብሎ በነበረው ሱፐር ሊግ ተሳታፊ የሆኑ ቡድኖች ላይ ከባድ ቅጣት እንደሚያሳርፉ ዝተው ነበር። ለወራት በዝግና በምስጢር ሲማከሩ የነበሩት ባለሀብቶች እንዲሁም የተወሰኑ የእግር ኳስ ባለሙያዎች በስተ መጨረሻ እጃቸውን ሰጥተው ይመሰረታል የተባለው ሊግ በእንጭጩ ተቀሽቷል። የማንቸስተር ማንቸስተር ዩናይትድ ደጋፊዎች ኦልትራፎርድ ስታዲየማቸውን በብርቱ ተቃውሞ ያናወጡት የቡድኑ ባለቤት ቢሊዮነሩ ጆኤል ግላሰር በስተመጨረሻ ይቅርታ የጠየቁበት የሱፐር ሊግ ጉዳይ ነበር። የማንቸስተር ዩናይትድን ባህል ባለማስጠበቄ ይቅርታ ብለው ቡድናቸውን ከሱፐር ሊግ እንዲወጣ ያደረጉት ግላሰር አሁን ከደጋፊዎች ሌላ ጥያቄ ቀርቦባቸዋል። ከቡድኑ ባለቤቶች ዋነኛ ድርሻውን የሚይዘው የግላሰር ቤተሰብ ላይ ላለፉት አስራ ስድስት ዓመታት ተቃውሞ ሲደርስበት ከርሟል። የሱ ሱፐር ሊጉ ጉዳይ ግን የመጨረሻዋ ሰበዝ ትመስላለች። በእንግሊዝ ፕሪምየር ሊግ ለትናንት ቀጠሮ ተይዞለት የነበረው የማንቸስተር ዩናይትድ እና የሊቨርፑል ወሳኝ ጨዋታም ኦልትራፎርድ ውስጥ ጥሰው በገቡ የማንቸስተር ዩናይትድ ደጋፊዎች ተቃውሞ ምክንያት ተሰርዟል። በፕሪምየር ሊጉ 67 ነጥብ ይዞ በሁለተኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ ትናንት ከሊቨርፑል ጋር ተጫውቶ ቢሸነፍ ኖሮ ማንቸስተር ሲቲ አራት ዙር ግጥሚያዎች እየቀሩት ዋንጫውን መውሰዱን ያረጋግጥ ነበር። ማንቸስተር ሲቲ በ80 ነጥብ ፕሪምየር ሊጉን እየመራ ይገኛል። አራት ነጥብ ይዞ በሰባተኛ ደረጃ ላይ የሚገኘው ሊቨርፑልም በሚቀጥለው የውድድር ዘመን ለሻምፒዮንስ ሊግ ተሳታፊ ለመሆን እድሉን ያሰፋ ነበር። ላይስተር ሲቲ በ63 ነጥብ፣ ቼልሲ በ61 ነጥብ ሶስተኛና አራተኛ ደረጃ ላይ ይገኛሉ። አያክስ አምስተርዳም ለ35ኛ ጊዜ የሆላንድ ኤሬዲቪዜ ዋንጫ ማንሳቱን አረጋግጧል። ዘንድሮ የዋንጫ ባለቤት መሆኑን ያረጋገጠው የውድድር ዘመኑ ሊጠናቀቅ ሶስት ጨዋታዎች እየቀሩት ከወዲሁ ነው። አያክስ አምስተርዳም የዋንጫ ባለቤት የሆነው 16ኛ ደረጃ ላይ ያለውን ኤመንን አራት ለዜሮ ባሸነፈበት ሰላሳ አንደኛው ዙር ግጥሚያ ነው። አክስ የዋንጫው ባለቤት መሆኑን ሲያረጋግጥ በመሪነቱ ፒኤስቪ አይንዶቨንን በአስራ አራት ነጥብና በሰላሳ ሰባት ግቦች ርቆ ነው። ሴሪያም ሮሜሉ ሉካኩ ኢንተር ሚላን ለአስራ አንድ ዓመታት ሲጠብቀው የነበረውን ህልም እውን አድርጓል። በኢንተር ሚላን ቆይታው ሮሜሉ ሉካኩ ለ63 ጊዜያት ተሰልፎ 44 ግቦችን ማስቆጠር ችሏል። አታላንታ ትናንት ከሳሶሉ ጋር ባደረገው ግጥሚያ ኢንተር ሚላንን የጨዋታ ዘመኑ ሳያልቅ ዋንጫውን መውሰዱን እንዳያረጋግጥ ለማድረግ ማሸነፍ ነበረበት። ትናንት ግን አንድ እኩል ነው የተለያየው። ኢንተር ሚላን የዛሬ ሁለት ዓመት የጨዋታ ዘመኑ ሲያጠናቅቅ ከተቀናቃኙ ጁቬንቱስ በ21 ነጥብ ርቆ ነበር። ሮሜሉ ሉካኩና አሰልጣኝ አንቶኒዮ ኮንቴ ወደ ቡድኑ መምጣት ታቸው ግን ያን ቀይሮታል። ባለፈው የጨዋታ ዘመን ከጁቬንቱስ በአንድ ነጥብ ብቻ ተበልጠው ነበር በሁለተኛነት ያጠናቀቁት። አሁን ዘንድሮም በአንቶኒዮ ኮንቴ ሦስት አምስት ሁለት አሰላለፍ ሮሜሎ ሉካኩን ከፊት ላውታሮ ማርቲኔዝ ጋር በማጣመር የቀረጹት ሙከራ ፍሬ አፍርቶላቸዋል። ሮሜሉ ሉካኩ በቀድሞ ቡድኖቹ ኤቨርተንና ማንቸስተር ዩናይትድ የአጥቂ መስመሩን ለብቻው ነበር እንዲወጣ የሚሰለፈው። በኢንተር ሚላን ግን ያተቀይሮ ስኬታማ ሆኗል። ላሊጋ በስፔን ላ ሊጋ አትሌቲኮ ማድሪድ፣ ሪያል ማድሪድ እና ባርሴሎና ዋንጫ ለማንሳት አንገት ለአንገት ተያይዟል። መሪው አትሌቲኮ ማድሪድ በሰባ ስድስት ነጥቡ ተከታዮቹ ሪያል ማድሪድ እና ባርሴሎናን የሚበልጣቸው በሁለት ነጥብ ብቻ ነው። ላሊጋው ሊጠናቀቅ አራት ዙር ጨዋታዎች እየቀሩት አራተኛ ደረጃ ላይ የሚገኘው ሴቪያም በቅርብ ርቀት ይከተላል። ሰባ ነጥብ አለው። አርጀንቲናዊው የኳስ ጥበበኛ ሊዮኔል ሜሲ በ57ኛውና 69ኛው ደቂቃ ላይ ሁለት ግቦችን አስቆጥሮ አንድ ፍጹም ቅጣት ምት ስቷል። ሌላኛው 63ኛው ደቂቃ ላይ የተቆጠረው ግብ የአንቷን ግሪዝማን ነው። ባርሴሎና ትናንት በ50 ደቂቃ ላይ በተቆጠረበት ግብ በቫሌንሺያ እየተመራ ቆይቶ ነበር። ከኋላ በመነሳት ወሳኝ ድል ያስመዘገበው ከመሪው አትሌቲኮ ማድሪድ የሚበለጠውም በሁለት ነጥብ ብቻ ነው። የጀርመን እግር ኳስ ማህበር በጀርመን እግር ኳስ ማህበር ቦሩሲያ ዶርትሙንድና ላይፕሲሽ ለፍጻሜ ድጋሚ ደርሷል። ዋና ከተማይቱ ቤርሊን ውስጥ ይጋጠማሉ። በቡንደስሊጋው የሁለተኛ ደረጃ ላይ የሚገኘው ላይፕሲጅ ቬርደር ብሬመንን ሁለት ለአንድ ረትቶ ነው ለፍጻሜው የደረሰው። አምስተኛ ደረጃ ላይ የሰፈረው ቦሩሲያ ዶርትሙንድ ደግሞ በግማሽ ፍጻሜው ከሁለተኛ ዲቪዚዮን የመጣ ሆልሽታይን ኪልን አምስት ለዜሮ አንኮታክቷል። በቦሩሲያ ዶርትሙንድና ላይፕሲጅ መካከል የፍጻሜው ግጥሚያ የፊታችን ሐሙስ ሳምንት ቤርሊን ከተማ ውስጥ ቀጠሮ ተይዞለታል። ሻምፒዮንስ ሊግ የሻምፒዮንስ ሊግ የመልስ ጨዋታዎች ነገና ከነገ በስቲያ ምሽት ላይ ይከናወናሉ። በነገ ዕለት የፈረንሳዩ ፓሪስ አንጃርሞ ሽንፈቱን ለመበቀል ማንቸስተር ሲቲን ይጋጠማል። በመጀመሪያው ግጥሚያ ማንቸስተር ሲቲ ፓሪሳን አንጃርሞን ያሸነፈው ያሸንፈው ሁለት ለአንድ ነበር። የፓሪስ አንጀርሞ አሰልጣኝ ማውሪሲዮ ፖቼቲኖ ቡድናቸው ባለፈው ግጥሚያ የመጀመሪያው አጋማሽ ላይ ጨዋታውን ተቆጣጥሮ ሁሉን ነገር ያጣበትን ምክንያት በጥልቀት መመርመራቸው አይቀርም። ምን ይዘው እንደሚመጡም በነገ ዕለት መመልከት ነው። ፎርሙላ 1 በፎርሙላ 1 የመኪና እሽቅድምድም ብሪታንያዊው የመርሴዲስ አሽከርካሪ ሌዊስ ሃሚልተን በፖርቹጋል ግራንድ ፕሪ የመኪና እሽቅድምድም ትናንት ድል ተቀዳጅቷል። ሌዊስ ሃሚልተን ከሌላኛው የመርሴዲስ ቡድን አባሉ ቫለሪ ቦታስና ከሬድ ቡሉ አሽከርካሪ ማክስ ፈርሽታፐን ብርቱ ፉክክር ቢገጥሞም ከ66 ዙሩ እሽቅድምድም 34ቱን በቀዳሚነት ተወጥተው ነው ለድል የበቃው። እስካሁን በተከናወኑ የፎርሙላ 1 የመኪና እሽቅድምድሞች ሌዊስ ሃሚልተን እስካሁን 69 ነጥብ መሰብሰብ ችሏል። በትናንት ውድድር በሁለተኛነት ያጠናቀቀው ማክስ ፈርሽታፕን በአጠቃላይ 61 ነጥብ ሌዊስን ይከተላል። ትናንት ሶስተኛ ደረጃ ይዞ ያጠናቀቀው ቫለሪ ቦታስ አጠቃላይ 32 ነጥብ ይዞ ደረጃው አራተኛ ነው። የማክላረኑ አሽከርካሪ ላንዶ ኖሪስ ትናንት የሬድ ቡሉ ሰርጂ ዮፔሬዝን ተከትሎ የአምስተኛ ደረጃ በመያዝ ውድድሩን አገባዷል። ሉዊስ አሚልተን በፎርሙላ 1 የመኪና እሽቅድምድም ታሪክ እስካሁን ለሰባት ጊዜያት ዋንጫዎችን ማሸነፍ የቻለ የዓለማችን ብርቱ አሽከርካሪ ነው። ገና ብዙ አስደማሚ ውጤቶችን የማስመዝገብ ብቃትም እንዳለው ከወዲሁ እያስመሰከረ ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሽነኝ። መልካም ጊዜ። ጤና ይስጥልኝ።